ዶክተር ብሩክ ይሄ የሕግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው። ሁለቱ ምክር ቤቶች ውስጥ የሚመረጡት ወይም የሚያገለግሉት የምክር ቤት አባላት ሁለቱን ምክር ቤት የሚቆጣጠሩት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረው ነው እንደሌላ ሀገር በፓርላማ የሚሰየሙ ስላልሆኑ ሁለቱም መቆጣጠር ሲችሉ ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል መሰየም ሲችሉ በእርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የህግ ተርጓሚው ክፍል ተጽዕኖ ምንም እንኳን ነፃ እንዲሆን ቢጠበቅም በፖለቲካ ዘመን መሆናቸው ይለያልና የፕሬዚዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር ትክክል ይሄ በጣም ቆስ ጥያቄ ነው። አጣሉላ ምንድን ነው እንግዲህ የሆነው የአሜሪካ ከፍተኛ ፍርድ ቤት ዘጠኝ አባላት አሉት። ማጆሪቲ እንዲኖር ነው በማለት ነው። ጀንዋሪ ላይ ሁለት ሺ አስራ ስድስት ጀስትስ አሶሽየት ጀስትስ ማለት ተባባሪ ጀስትስ አንቶኒ ስካሊያ እንደምታስታውሰው ከዚህ ዓለም በሞት አለፉ። ያ እንግዲህ ክፍተት ፈጠረ። ያ ቦታ መሞላት አለበት። እንግዲህ አንቶኒዎስ ስካሊያ ኖሚኔትድ ሆነው በማቅራቢነት የተሾሙት በፕሬዚደንት ሮናልድ ሬገን ኮንሰርቫቲቭና፣ በጣም አቅራቢ ወደ ቀኝ የሆኑ ሰው ናቸው። እሳቸው ሲሞቱ ስምንት አባላት ይቀራሉ። ኖሚኔት የማድረግ ኃላፊነቱ የማን ነው? በወቅቱ ያለው ፕሬዚደንት ነው። በወቅቱ የነበረው ፕሬዚደንት ማን ነው? ፕሬዚደንት ባራክ ኦባማ ናቸው። ፕሬዚደንት ባራክ ኦባማ እንደምናስታውሰው በጣም ጊዜ ፈጅተው ወስደው በሁለቱም አቅጣጫ ተቀባይነት ያላቸው በጣም ሊበራል ናቸው የሚባሉ ሳይሆኑ ለየት ያሉ ሰው አቅርበው ነበር። እንደምናስታውሰው ግን ይህንን እንደ ጉዳይ ብለው ሪፐብሊካኖቹ ሊያዩትም አልቻሉ። ለምን ሕግ አውጪውን የሚቆጣጠሩት እነሱ ስለነበሩ ነው። እና ይው አስሮ ሆነ እነሱ እንድንነበር እቅዳቸው ምርጫውን ኖቬምበር ሁለት ሺ ስድስት ላይ ጠብቀን አስራ አንድ አስር ወር ጠብቀን ምርጫ ውጤት አይተን እኛ ካሸነፍን የእኛ መብት ነው በሚል ነው። እንሆ ፕሬዚደንት ትራምፕ ተመረጡ ሪፐብሊካን ወክለው። በዛ መሰረት እንግዲህ አሁን ኒል ጋርላሃን የሚባሉ ሰውየ እየሰይመው ወደ ሞሸሙን ሂደት ፕሮሰስ ተጀምሯል ማለት ነው ዶክተር ብሩክ ወደ ኋላ የምንመለስ እንግዲህ ይሄ ዛሬ ያለውን ምናልባትም የሚቀጥሉትን ወራት ከፍተኛ ፍትጊያ በምክር ቤት የሁለት ፓርቲ አባላት መካከል የሚጠብቅ ይመስላል። የሪፐብሊካኑ ፓርቲ አባላት ከፍተኛ ድጋፍ አሰምተዋል። በዲሞክራቱ ተቃውሞ ያሰሙና እንገፋበታለን ያለው አሉና እስኪ በታሪክ ባለፈው ፕሮግራማችን እንዳስታወቁት የፈረንሳዩ የፍልስፍናና የሕግ ሰው ያፈነጠቁትን ሀሳብ ወደ ኋላ ሲሄድ በአርስቶትል ዘመን የተነሳ ጭብጥ ጋር ይዛመዳል። ይሁንና በዩናይትድ ስቴትስ ታላላቅ አባቶች ወይም የቀድሞ አባቶች የሚባሉት የአሜሪካ ፕሬዚዳንቶች አንደኛው ጎልቶ ይታወቃሉ በዚህ ሕገ መንግስታዊ ድንጋጌ የታቀፈውን ይህን ሀሳብ በማራመድ ጄምስ ማዲሰን ማዲሰን እነኚህ ሀሳቦች ያን ያህል ጊዜ የጠገቡ እንደመሆናቸው አርቆ አስተዋዮች አርቆ ተመልካቾች ያፈለቋቸው ቢሆኑ እንዴት ነው በዚህ ዘመንና ጊዜ ሊሰሩ የቻሉት? ዲሞክራሲ በሂደት ውስጥ የሚታለፍ የሚለወጥ ከሰዎች አናኗርና ባህል ጋር የሚቀያየር እንደመሆኑ እንዴት ነው ዛሬም ሊሰሩ የቻሉት? ይሄ ነው እንግዲህ አሜሪካ በጣም የሚደንቀው በነገራችን ላይ ከዓለም በጣም እጥር ምጥን ያለች አጭር ጥቂት ብቻ አንቀጾች የያዘች ህገመንግስት መንግስት ነው። አሜሪካ የጀርመንን ብንወስድ መጽሐፍ ያህላል። ስንት መቶ ገጽ ነው። ፈረንሳይም እንደዛው ነው። እንግሊዝም አንሬትን ከስተመሪ ሎ ቢሆንም ያን ያህል ትልቅ ነው። ግን ሊቪንግ ኮንስቲቱሽን ይሉታል ሁለት ሳምባ ያለው ህግ ሆነ ያው ትክክል ያው የሆነ ህገ መንግስት ነው። የሀገር የሚመካበትም በዛ ነው። እና ይገርመሃል ይህን አቅደው የህጉን መሰረት ዋገሩን መሰረቱን ሲጥሉ ይኸው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው አሳሉላል ይሄ ህብረተሰብ የሚንቀሳቀሰው። ይህን ካልኩ በኋላ አንድ ታሪካዊ ላጋራ ይፈልጋል። እንግዲህ እነ ማዲሰን፣ እነ ቶማስ ጄፈርሰን፣ እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ ጆርጅ ዋሽንግተን መሪያቸው ናቸው። ሌሎችም ለምንድን ነው መርሳት የለብን? ያቺኛው አሜሪካ ማለት በአስራ ሰባት ሰማንያ ዘጠኝ ህገ መንግስት ይዛ የተወለደችው ነጻነቷ ግን አስራ ሰባት ሰባ ስድስት የሆነችው ሀገር የህገ መንግስቱ ሲቀረጽ ለማን ነው እንኳን የሚለውን አነሳ። የህገ መንግስት ሲቀረጽ ሴቶችን ያቀፍ አልነበረም አታሉ። አንደኛ ሴቶችን መብት የሚያከብር አልነበረም፣ ለወንድ ብቻ ነው። ለወንድ ብቻ ሆኖ ደግሞ እንደገና ድምፅ ለመስጠትና ድምፅን ለመሸከምና ኃላፊነት ሙሉ ዜጋ ነጭ መሆን አለ። ሁለተኛ ሶስተኛ የተወሰነ ንብረት ማፈራር ሳይቶ መሆን አለ፣ ድምፅ የሚሰጠው። ሶስተኛ እድሜው ከፍ ያለ ነው። እንደ አሁን አስራ ስምንት አደለም። ድምፅ የሚሰጠበት እድሜ እኩሌታ ሰላሳ በላይ ይሄዳል። እንደገና ደግሞ በባርነት ስር የወደቁትን ወገኖች ያን አይመለከት እና ሊሚትድ ነው የነበረ። ነው ግን እዛ ላይ ተመስርተው እያሰፉት በአሜንድመንት እያሰፉት እያሰፉት እያሰፉት ነው በየጊዜው በሚወጡ የህግ ማሻሻያዎች። ትክክል ትክክል ስለ ገሬምኝ ያፈረሱት ሴቶችን መብት የመጣው በአሜንድመንት ነው። ብዙ ብዙ ነገሮች አሉ። የራሱን የቻለ እሱ እና ህያውነቱ ሳምባ ያለው የሚተነፍስ መሆኑ አሁንም ችግሮች ሲመጡ ተደጋግሞ መጥተው በደንብ የተከራክረውበት መታመለ ከደረሰ አሜንድድ እና መስተካከል የማይደረግበት ምክንያት የለም። እንግዲህ ይህንን ካልኩኝ አሁን ወደ ለምሳሌ ምንድን ነው እነሱ ጥረታቸው የአሜሪካ አባቶች እነ ማዲሰን ስልጣን በአንድ ሰው እጅ እና ወይም ግሩፕ ወይ ቡድን ለውጭ መውደቅ የለበትም። ስለዚህ ምን እናደርግ? እንቆጣጠረው፣ ስክር እንቆጣጠረው። እንዴት ነው የምናደርገው? ከተለያየ አቅጣጫ ሶስቱን ብራንቾች፣ አንዱ ሁለቱን ሁለቱ አንዱ አንዱ ሁለቱ ሁለቱ አንዱ ስልጣን አላቸው፣ ጥርስ አላቸው በተሰጣቸው ስልጣን እንዲሰሩ ዝም ብሎ ጥርስ አልባ አይደሉ። ነገር ግን ጥርስ አላቸውና ከተፈቀደላቸው በላይ እንዳይሄዱና እንዳይጎዱ ለማድረግ ደግሞ ሁለቱ ደግሞ እሱ የሚቆጣጠርበት መካኒዝም አላቸው። አሁን ለምሳሌ ወደ ከፍተኛ ፍርድ ቤት ምርጫ እንምጣ። አንቶኒን ስካሊያ ሞቱ። መተኪያው ላይ እንግዲህ መሰየምና ኖሚኔት የማድረግ መብት ያለው ኮንግረስ ስለሆነ ሪፐብሊካኖቹ ደግሞ በወቅቱ ኦባማ ሁለተኛው ተርም ላይ ጠርቀም ያለ ወንበር ስለያዙ ምንድን ነው ያደረጉት? የፖለቲካ ጨዋታ ነው የተጫወቱ። ግን ህጉ ይፈቅድላቸው ትንሽ እንደው ጉሽሚያ ቢኖረውም ህጉ ይፈቅድላቸዋል። ምክንያቱም ዲሞክራቶችም እኮ በተራቸው በዛ ሁኔታ ስወድቁ ገፋ ማያደርጉበት ምክንያት የለም እና ገፍተ ገፍቶ ይደርሰዋል። አሁን እንግዲህ እኚህ ሰው እየተሰየ ማለት ነው ሲሰየሙ ምንድን ነው ወደ ሴኔት ነው የሚመጣው። ሴኔት ላይ ይፈተሻሉ በዝርዝር የህይወት ታሪካቸው እስከነ ግብር አከፋፈላቸው፣ የግል ጠባያቸው በሙሉ ይታያል። ይህን ሲደረግ እንግዲህ በአሜሪካ በህገ መንግስት የሚወሰነው ውሳኔ የሚደረገው ምንድን ነው የሚባለው ይሄ ሲምፕል ማጆሪቲ ማለት ሀምሳ በመቶ ሲደመር አንድ ሳይሆን በሱፐር ማጆሪቲ ነው መሆን ያለበት። ሱፐር ማጆሪቲ ማለት ስልሳ ከመቶ ሴናተሮች ስልሳ ድምፅ ድጋፍ መጋኝ ማግኘት አለበት ማለት ነው። እንግዲህ ስልሳ ቁጥሩ ይለዋወጣል ምንድን ነው? ሶስት አምስተኛ ማለት ሶስት አምስተኛ የአንድ መቶ ስልሳ ነው። በዛ ነው የሚሰላው። አሁን እንግዲህ ሪፐብሊካኖች ስልሳ ድምፅ የላቸው። የሬፐብሊካን ፓርቲ ሀምሳ ሁለት ሴናተር ብቻ ነው ያላቸው። ዲሞክራቶቹ አርባ ስድስት ነው ያላቸው። ሁለት ኢንዲፐንደንቶች ናቸው። ስምንት ሰው ይጎልባቸዋል። ስምንት ሰው የሚጎል ከሆነ ስምንቱ ከዲሞክራት ማግኘት አለባቸው ወይ ሁለቱ ኢንዲፐንደንት መሆን አለባቸው። ያን ስለማያገኙ አሁን ሶስት ክስታውን ዳርዳር ነው እንደሚባለው። ምንድን ነው አሁን ዶናልድ ትራምፕ የደጋገፉት በሰጡት መግለጫ እና ደግሞ የሴኔት ሪፐብሊካን መሪዎች ሚሉት ምንድን ነው አይኛ በዚህ ሁኔታ የዲሞክራቶችን ድጋፍ ማናገኝ ከሆነ ኒክሊያር ኦፕሽን፣ እንግዲህ ኒክሊያር ኦፕሽን ምንድን ነው ስንል ያንድን የሴኔት ፕሮሲጀር ሀምሳ አንድ ድምፅ ለዛ ለእጩ ከፍተኛ ፍርድ ቤት ተመራጩ ለሚል የቀረቡት ከፍተኛ ፍርድ ቤት ሚል ለሳቸው ሀምሳ አንድ ቦት ከተገኘ በቃ ይጸድቃሉ ማለት ነው እና በኒውክሊያር ኦፕሽን እንጠቀማለን በሚል ዝግጅት እየተደረገ ነው። ባጭሩ ለማስረዳት እንደሞከርኩትም እንግዲህ ከዛሬ ጀምሮ የምንጠብቀውም ይህን አይነት አካሄድ ይመስላል። አይነተኛ የሚሰኙ ለውጦች የሚታዩበት የፕሬዝዳንት ዶናልድ ትራምፕ አስተዳደር በሀገር ውስጥ ብቻ ሳይገደብ በዓለም አቀፍ ደረጃ እጅግ የጎሉ የሚባሉ አይነተኛ ሁኔታዎችን የሚከሰት በመሆኑ ዶክተር ብሩክ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በተሰኘው ርዕስ ስር የዩናይት ስቴትስን ህገ መንግስት የተመለከተውን አንኳር ጭብጥ አስመልክቶ ለሰጡን ተከታታይ ሰፊ ሙያዊ ማብራሪያ አመሰግናለሁ። ቀደም ብዬ በጠቋቀስኳቸውና ሌሎች ርዕሶች መልሰን ፈጥነን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥልኝ። እኔም አመሰግናለሁ አቶ አሎላ ለተሰጠኝ እድል።